ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 2 እና በ31 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 9 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ የምሽቱ አስተናጋጆቻችሁ እኔ ቆንጂ ይታዬና እኔም ሶሎሞን አባተነን ዛሬ ዓለም አቀፍ የፍልሰት ቀን ነው በብዙ መቶ ሚሊዮኖች ዶላር የሚቆጠር ገንዘብ እንደሚገኝበት ነው እየተነገረ ያለው ይሄ አሸጋጋሪዎቹ ለፍልሰት ከሚወጡ ሰዎች የሚያገኙት ገቢ መሆኑ ነው ስለሆነም ብዙ ገንዘብ የሚያስገኝ ንግድ ነው ፍራንኮ ላዥኮ በዓለም አቀፉ የፍልሰት ድርጅት አይኦኤም የፍልሰት ጥናት ክፍል ኃላፊ ናቸው። በአብይ ርዕስ ዘገባለን። ከዜናዎቻችን መካከል ደግሞ ቆንጂት፣ የደቡብ ሱዳን ንግግር ዘግይቶ የነበረው አዲስ አበባ ላይ እንደገና ተቀጥሏል። በኬንያ ፓርላማ በጸጥታ ሕጉ ማሻሻያ ላይ ሊነጋገር በተከፈተው ጉባኤ ድብድብ መነሳቱ ተዘገበ የሚሉት ይገኙበታል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። ፌዴራል አቃቢ ሕግ በነ ዘላለም ወርቅ አገኘሁ መዝገብ በአሸባሪነት ከከሰሳቸው የአብዛኞቹ ተከሳሾች ጠበቆች የመጀመሪያ ደረጃ መቃወሚያ ያቀረቡ፣ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝር ይዟል። አቃቢ ሕግ ጥቅምት ሁለት ቀን 2007 ዓ ም በአሸባሪነት ወንጀል ክስ የመሠረተባቸው ዘላለም ወርቅ አገኘሁ፣ የአንድነት ፓርቲ አመራር አባላት የነበሩት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረና ፓርቲ የአመራር አባል አብርሃ ደስታ የሰማያዊ ፓርቲ የአመራር አባል የሸዋስ አሰፋ፣ ዮናታን ወልዴ አብርሃም፣ ሰለሞን ሰለሞን ግርማ፣ ባህሩ ደጉና ተስፋ የተፈሪ ዛሬም ፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በአንድነት ቀርቦ የነበረ ቢሆንም ለቀረቡባቸው ክሶች መልስ ለመስጠት የሚያስችል የተሟላ ሁኔታ እንደሌለ ታይቷል። የአብዛኛው ተከሳሾች ጠበቃ የሆኑት ማለትም የሰባቱ ተከሳሾች ጠበቆች አቶ ተማማ ባቡልጉና አቶ ዳዊት ነጋሽ ባቀረቡት የመጀመሪያ ደረጃ የክስ መቃወሚያ ማመልከቻቸው ደንበኞቻቸው የቀረበባቸውን ክስ ተረድተው በአግባቡ ለመከላከልና መቃወሚያቸውን ለማቅረብ እንዲችሉ አቃቤ ሕግ የሀገሪቱ ሕግ በሚያዘው መሠረት በዝርዝርና በግልጽ እንዲያቀርብ እንዲታዘዝላቸው ፍርድ ቤቱን ጠይቀዋል። የሰባተኛ ተከሳሽ ጠበቃ በበኩላቸው ዛሬም ደንበኛቸው ለፖሊስ የሰጡት ቃል ከክስ ማመልከቻው ጋር እንዳልተያያዘ ገልጸው የክስ መቃወሚያቸውን ለማዘጋጀትም ሆነ ሌላ እርምጃ መውሰድ እንዳልቻሉ ለፍርድ ቤቱ አመልክተዋል። አቃቢ ሕግ ግን ተከሳሹ ለፖሊስ የሰጡትን ቃል ቀደም ሲል በቀረበው ጥያቄ መሠረት ለጽፈት ቤት ማስገባቱን ለፍርድ ቤቱ ገልጿል። ፍርድ ቤቱም የጎደሉት ሁሉ እንዲሟሉ አዞ አቃቤ ህግ መልሱን አዘጋጅቶ እንዲቀርብ ለታህሳስ 15 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል እነ ሀብታሙ አያሌው አቃቤ ህግ ክስ የመሠረተባቸው ጥቅምት 2 ቀን 2007 ዓ ም ይሁን እንጂ ከሐምሌ 1 ቀን 2006 ዓ ም ጀምሮ በእስር ላይ እንደሚገኙ ይታወሳል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በደቡብ ሱዳን ተፋላሚ ወገኖችና ጉዳዩ በሚመለከታቸው የተለያዩ ተቋማት መካከል የሚካሄደው ድርድር ለአንድ ቀን ከዘገየ በኋላ ዛሬ እንደገና አዲስ አበባ ላይ ተቀጥሏል። የዛሬው ድርድር የምስራቅ አፍሪካ ሀገሮች በይነ መንግስታት የልማት ባለስልጣን ኢጋድ እየሸመገለ ባለው መንግስቱና ሽምቅ ተዋጊዎች ዘላቂ ተኩስ አቁም ላይ እንዲደርሱ ማስማማት ላይ እያተኮረ እንደነበረ ተገልጿል። በወሳኝ ነጥቦች ላይ ከስምምነት ለመድረስ የፕሬዝደንት ሳልቫኪርና የተቃዋሚዎቹ መሪ የዶክተር ሪያክ ማቻር መገናኘት አስፈላጊ እንደሚሆን የኢጋድ አደራዳሪዎች ጠቁመዋል። በዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። በኬንያ ፓርላማ አወዛጋቢ የጸጥታ ሕግ ማሻሻያ ላይ ለመነጋገር እንደራሴዎቹ እንደተሰበሰቡ ረብሻ ተፈጥሯል። በዛሬው ስብሰባ አባላቱ የተካፈሉበት የሕግ ማሻሻያ የመጨረሻው ረቂቅ በመነበብ ላይ እንዳለ እንደራሴዎቹ ተነስተው በቡጢ መናረት ጀምረዋል። ሕጉ የጸጥታ ኃይሎች የሽብር ተጠርጣሪዎችን እንዲያስሩ ሰፊ ስልጣን የሚሰጥና ለሀገር ደህንነት ጠንቅ የሆኑ ብሎ መንግስት የሚፈረጃቸውን ጽሑፎችና መረጃዎች የሚያሰራጩ የሚዲያ አውታሮችና ግለሰቦች ላይ ብርቱ ቅጣት እንዲጣል የሚጠይቅ ነው። በፓርላማው ውስጥ በተፈጠረው አምባጓሮ ምክንያት ድምፅ አሰጣጡ እንዲዘገይ መደረጉ ታውቋል። ገዢው ኢዮቤሌው ጥምረት ማሻሻያው ሀገሪቱ በአብዛኛው ከሶማሊያው ጽንፈኛ ቡድን አልሻባብ በኩል እየተባባሰ የመጣውን ሽብርተኝነት በተሻለ ሁኔታ ለመዋጋት ይረዳል በማለት ግፊት ሲያደርጉ ቆይተዋል። ተቃዋሚ የምክር ቤት አባላት በበኩላቸው ከመጠን በላይ ጥብቅ ናቸው ባሏቸው የህግ ማሻሻያዎች ላይ በቂ ጊዜ አግኝተን አልተከራከርንበትም በማለት ተቃውሞ አሰምተዋል። ህጉን የሚቃወም ሰልፍ ይኖራል ወይም ረቂቁን የሚቃወም ሰልፍ ይኖራል በሚል ስጋት በምክር ቤቱ መግቢያ ላይ ብዛት ያላቸው ፖሊሶች ሲንቀሳቀሱ ታይተዋል። ፓርላማው ደጃፍ እጅ ለእጅ ተያይዘው መዝሙር ሲያስሙ የነበሩ ወዲያው በፖሊስ ተይዘዋል። ዩናይትድ ስቴትስን ጨምሮ ኬንያ ውስጥ ያሉ የዘጠኝ ሀገሮች ኤምባሲዎች ስለ ጸጥታ ህጉ ማሻሻያ ረቂቅ ያላቸውን ስጋት በመግለጫ አውጥተዋል። ጸጥታን የሚያሻሽል እቅድ እንደግፋለን፣ ነገር ግን ሰብአዊ መብትን በመጣስ መሆን የለበትም ብለዋል። ሰሜን ምስራቅ ናይጄሪያ ውስጥ ተጠርጣሪ የነውጠኛው ቦኮሃራም ቡድን ተዋጊዎች ጉምሱሪ የምትባል መንደርን አጥቅተው ቢያንስ ሰላሳ ሁለት ሰዎች መግደላቸው ተሰማ። ከመቶ የሚበልጡ ሌሎች ሰዎችን ደግሞ ጠልፈው ወስደዋል ሲሉ ነዋሪዎቹ ገልጸዋል። ወደ ቦርኖ ክፍለ ሀገር ዋና ከተማ ወደ ማይድጉሪ ሸሽተው ያመለጡ ነዋሪዎች እንዳሉት ጥቃቱ የደረሰው እሁድ ለት ሆኖ ሳለ ወሬው ሳይሰማ የቆየው ቀደም ብለው በደረሱ ጥቃቶች ምክንያት የአካባቢው የሞባይል ቴሌፎን አገልግሎት በመበላሸቱ ነው። ጉምሱሪ የተባለችው አሁን ጥቃት የደረሰባት መንደር የምትገኘው ባለፈው የሚያዝያ ወር ቦኮሃራም ከአንድ ትምህርት ቤት ከሁለት መቶ በላይ ልጃገረዶችን የጠለፈባት ቺቡክ የሚሏት መንደር አጠገብ መሆኑ ታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ለኩባ ሕዝብ ነጻነት ድምጿን ከፍ አድርጋ ትሟገታለች ሲሉ ፕሬዚደንቷ ባራክ ኦባማ ተናገሩ። ፕሬዚደንቱ ይህን የተናገሩት ከኩባ ጋር ያለው ግንኙነት እንደሚሻሻል ይፋ ካደረጉና በቅርቡም ሀቫና ውስጥ የዩናይትድ ስቴትስ ኤምባሲ እንደሚከፈት ካስታወቁ በኋላ ነው። ሚስተር ኦባማ ኤንቢሲ ኒውስ ከሚባለው የአሜሪካ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ዩናይትድ ስቴትስ ለዲሞክራሲና ለሰብአዊ መብቶች መከበር ጥብቅና መቆሟን እንደምትቀጥል ትናንት ረቡዕ ለኩባው ፕሬዚደንት ራውል ካስትሮ በስልክ እንደነገሯቸው ገልጸዋል። ፕሬዚደንቱ በዚሁ ቃለ ምልልሳቸው ከኩባ ጋር ዲፕሎማሲያዊ ግንኙነት መኖሩ የአንድ ፓርቲ ብቻ አመራር ያላትን ሀገር ለመለወጥ ለዩናይትድ ስቴትስ ጥሩ አጋጣሚ ይፈጥርላታል ሲሉም ተናግረዋል። ትናንት የፖሊሲው ለውጥ ይፋ በሚሆንበት ወቅት ፕሬዚደንት ኦባማ ሲናገሩ ለሐምሳ ዓመታት የዘለቀው መለያየት ለዩናይትድ ስቴትስ ያስገኘው ጥቅም የለም፣ ዛሬ ጊዜው የለውጥ ነው ብለዋል። በዚህ የፖሊሲ መሻሻል የተደሰቱ የመኖሪያቸውን ያህል አንዳንድ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላትን ጨምሮ ብዙ ኩባ አሜሪካውያን ደግሞ ቅሬታ እያሰሙ ናቸው። መጽሔት በስፋት ይዞታል። በዩናይትድ ስቴትሱ የፊልምና የመዝናኛ ኩባንያ ሶኒ ፒክቸርስ ላይ የተነጣጠረው የድረገጽ ወይም ሳይበር ጥቃት የሰሜን ኮሪያ ተግባር እንደሆነ ዩናይትድ ስቴትስ ድምዳሜ ላይ መድረሷን ዘገባዎች ጠቁመዋል። ሶኒ የሰሜን ኮሪያ መሪ ኪም ጆንግ ኡንን ለመግደል የተጠነሰሰ ልብ ወለድ ሴራ ላይ ያተኮረውን ፊልም ለህዝብ ማሳየት የሚጀምርበትን እቅድ በጸጥታ ስጋት ምክንያት ሰርዞታል። ስማቸው እንዳይጠቀስ የጠየቁ የአሜሪካ ባለስልጣናት ናቸው በጉዳዩ ክትትል ያደረጉ መርማሪዎች ይህን ያደረገች ሰሜን ኮሪያ መሆኑን ደርሰውበታል ሲሉ የተናገሩት፣ ግዙፍ በሆነው ሳይበር ጥቃት ብዙ ሺ ሰነዶች የተሰረቁ ሲሆን በኢንተርቪው በተባለው ፊልም ምክንያት የሽብር ጥቃት ሊደርስ ይችላል የሚል ስጋት አቀጣጥሏል። በመጽሄት ክፍለ ጊዜና እንዲሁም በኋለኛው አጋማሽ በሳይንስና ቴክኖሎጂ ፕሮግራም ዝርዝሩን እናቀርባለን። በመጨረሻም የሩሲያ ፕሬዝደንት ቭላዲሚር ፑቲን እየተንገዳገደ ያለው የሀገራቸው ምጣኔ ሀብት በሁለት ዓመታት ውስጥ እንደሚያገግም ዋጋው ያሽቆለቆለው ሩብልም እንደሚረጋጋ እተማመናለሁ ብለዋል። ይሁን እንጂ ፕሬዚደንቱ ለቀውሱ ምንም አዲስ የመፍትሄ ሐሳብ አልወረወሩም። ሚስተር ፑቲን ለሦስት ሰዓታት ባደረጉት የዓመት መጨረሻ ጋዜጣዊ ጉባኤ ማዕከላዊ ባንኩና የኢኮኖሚ ጉዳይ ባለሥልጣናት የሩብልን ዋጋ ለማረጋጋት ተገቢውን እርምጃ እየወሰዱ ናቸው ብለዋል። የዓለም የነዳጅ ዋጋ ዝቅተኛ መሆኑና ወደፊትም እየቀነሰ እንደሚሄድ የሚታይ በመሆኑ የሀገራቸውን ዋና የወጪ ንግድ ገቢ በጣም እየጎዳ ቢሆንም የሩሲያው ፕሬዚደንት አሁንም ቢሆን የተሻለ ቀን መምጣቱ አይቀርም ሲሉ በተስፋ ተንብየዋል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና 12140 ኪሎ ሄርትስ እንዲሁም በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትስ ደግሞ በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ ዘጠኝ ምሽት ፕሮግራማችን ነው። እኔ ብዙም ይህንን እንደ ትልቅ እንቅፋት አልቆጥረውም። ትንሽ ጊዜ ፈሽቷል። እርግጥ ግን እንደ ትልቅ እንቅፋት አድርጌ አልቆጥረውም። ጊዜ መፍጀት ጉዳይ ነው። ይህም ብዙ ጊዜ አይደለም እና በቅርቡ የስምምነት ስምምነት ተደርሶ ጥናቶቹ እንደሚጀመሩ ተስፋል። በሦስትዮሹ ድርድር የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ኢንጂነር ጌዲዮን አስፋውን ድምፅ ነበር የሰማችሁት ኢትዮጵያ ሱዳንና ግብጽ በአባይ ጉዳይ ላይ የሚያደርጉትን ድርድር በቅርቡም ካርቱም ላይ ታቅዶ የነበረው ሶስተኛው የህዳሴ ግድብ ስብሰባ ያለመደረጉ በውይይቱ ሂደት ላይ ከባድ እንቅፋት እንደማያስከትል ከገለጹበት የተወሰደ ነው የሰማችሁት። በሁለተኛው አጋማሽ ጠብቁን። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። እየተጠናቀቀ ያለው የአውሮፓ 2014 ዓመተ ምህረት ግጭትን፣ የፖለቲካ ወከባንና ድህነትን በመሸሽ ለሚሰደዱት ሰዎች አደገኛ ዓመት ሆኖ ማለፉን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። የዓለም አቀፍ የፍልሰት ቀንን አስቦ በዋለበት በዛሬው ቀን የስደተኞችን ህይወት ለማትረፍና ሰዎችን ህገወጥ በሆነ መንገድ የሚያጓጉዙ ሰዎች መድረሻ ያጡትን ስደተኞች መበዝበዛቸውን እንዲያቆሙ እርምጃ እንዲወሰድ አይኦኤም ጥሪ አቅርቧል በአፍሪካ ቀንድ ያለውን የስደተኞችና የፍልሰት ሁኔታን በሚመለከት ኢትዮጵያ የሚገኘው የአይኦኤም ልዑክ ምክትል ኃላፊ ሚስተር ጃው ጂያን ማብራሪያ ሰጥተዋል አዳነች ፍስሐ እያነጋገራቸዋለች አለመታደል ሆኖ ሞት የፍልሰት አካል ሆኖ ቆይቷል። እንደ አውሮፓ አቆጣጠር ከ2000 ዓመተ ምህረት አንስቶ ከ14 ዓመታት ወዲህ ማለት ነው። በዓለም ዙሪያ ድንበሮች ተሻግረው ለመሰደድ የሞከሩ ከ40 ሺህ በላይ የሚሆኑ ፈላሾች አልቀዋል። በተለይም ይህ በመጪው ወር የሚያበቃው አመት የከፋ ነበር። ዓለም አቀፍ የፍልሰት ድርጅት ባወጣው ዘገባ መሰረት በዚህ አመት ብቻ አምስት ሺህ የሚሆኑ ሰዎች ባህር ለመሻገር በምድረ በዳዎችና በተራራዎች ለማለፍ ባደረጓቸው ጥረቶች ሕይወታቸውን አጥተዋል። ከሙታኑ ሁለት ሶስተኛ የሚሆኑት ያለቁት በሜዲትራኒያን ባህር ነው። ከሶስት ሺ በላይ የሚሆኑ ፈላሾች ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩት ሰዎች ባቀረቡላቸው አቅም የሌላቸው ጀልባዎች አውሮፓ ለመግባት ሲሞክሩ በሜዲትራኒያን ባህር ሰምጠዋል። አብዛኞቹ አደጋ ላይ የሚወድቁት ስደተኞች ከግጭት የሚሸሹ ፍልስጤማውያንና ሶሪያውያን እንደሆኑ ከአፍሪቃ ቀንድ ስደተኞች ደግሞ በተለይም ውጊያን ጭቆናንና ድህነትን የሚሸሹ ኤርትራውያን መሆናቸውን ዓለም አቀፍ የፍልሰት ድርጅት ያወጣው ዘገባ ጠቁሟል። የድርጅቱ የፍልሰት ጥናት ክፍል ኃላፊ ፍራንክ ላዝጎ፣ በሌሎች ስቃይ የሚጠቀሙ በርካታ ህገወጥ አሸጋጋሪዎች እንዳሉ ገልጸዋል። በብዙ መቶ ሚሊዮኖች ዶላር የሚቆጠር ገንዘብ እንደሚገኝበት ነው እየተነገረ ያለው። ይሄ አሸጋጋሪዎቹ ለፍልሰት ከሚወጡ ሰዎች የሚያገኙት ገቢ መሆኑ ነው። ስለሆነም ብዙ ገንዘብ የሚያስገኝ ንግድ ነው። በአፍሪቃ ቀንድ ስላለው የስደተኞች ሁኔታ ደግሞ ኢትዮጵያ የሚገኘው የአይኦኤም ተልእኮ ምክትል ኃላፊ ሚስተር ጆርጂያን ሲያብራሩ በኤርትራውያን ስደተኞች ጀምረዋል። እዚህ ኢትዮጵያ ውስጥ ከኤርትራ የመጡ ስደተኞች አሉ። ከኢትዮጵያም ወደ ሱዳን ግብፅና ሊቢያ ያልፋሉ። ይህ ሁሉ የሚሆነው በሕገ ወጥ ሰው አሸጋጋሪዎች ወይም በሌሎች ወንጀለኞች ሰዎች በኩል ነው። ስለሆነም ከኢትዮጵያ መንግሥት ጋር በመተባበር ሕገ ወጥ ስደት ሊያደርስ ስለሚችለው አደጋ ትምህርት ለመስጠት የምንችለውን ሁሉ እያደረግን ነው። ከኤርትራ ወደ ኢትዮጵያ የሚገቡ ስደተኞች ቁጥር ከቅርብ ወራት ወዲህ እየጨመረ እንደሄደ ኢትዮጵያ ያለው የአይኦኤም ተልእኮ ምክትል ኃላፊ ሲገልጹ አንዳንዴ በቀን አንድ መቶ ሌላ ጊዜ ደግሞ ሶስት መቶ ኤርትራውያን ኢትዮጵያ እንደሚገቡ ገልጸዋል። ከቅርብ ወራት ወዲህ ኢትዮጵያ የሚገቡት ኤርትራውያን ስደተኞች ብዛት እየጨመረ ሄዷል። በሰራዬ በኩል አንዳንዴ በቀን አንድ መቶ ሌላ ጊዜ ደግሞ ሦስት መቶ ኤርትራውያን ኢትዮጵያ ይገባሉ። ቁጥሩ ከቀን ወደ ቀን ይዋዥቃል። ሆኖም በብዛት መግባታቸው እንደ ቀጠለ ነው። ኢትዮጵያንና ኤርትራን በሚያዋስነው ድንበር ሀያ የሚሆኑ የስደተኞች መቀበያ ጣቢያዎች አሉ። በሽራ አካባቢ አራት የስደተኞች ሰፈሮች አሉ። በእነዚህ ሰፈሮች የመጠለያና ሌሎች ችግሮችም አሉ። ሆኖም እኛ አይኦኤም እና ሌሎች ሸሪኮቻችን የኢትዮጵያ መንግስት ችግሩን እንዲያቃለል ለመርዳት የምንችለውን እያደረግን ነው። የአይኦኤም ተልእኮ ምክትል ኃላፊ ሚስተር ጆርጂያን ኢትዮጵያ ውስጥ የሶማሊያ ና የደቡብ ሱዳን ስደተኞችም በብዛት እንዳሉ ገልጸው ብዙ ቁጥር ያላቸው ግን ኤርትራውያን ናቸው ብለዋል። በየመን በኩል ወደ አረብ ሀገሮች ለማለፍ ሲሞክሩ ባህሩ ሰምጠው ስለሚቀሩት ኢትዮጵያውያን ስለሚገኙባቸው የአፍሪቃ ቀንድ ስደተኞች የፍልሰት ድርጅት ምክትል ኃላፊ ሲያስረዱ ችግሩ አለ ግን ቀንሷል ይላሉ። ችግሩ አሁንም እንዳለ ነው። ይሁንና የኢትዮጵያ ባለስልጣናት ከሳውዲ አረቢያ ና ከሌሎች የመካከለኛው መስራቅ አገሮች ጋር የጋራ ስምምነት እስከሚደረግበት ጊዜ ድረስ ኢትዮጵያውያን ፈላሾች እንዳይሄዱ በማገዳቸው በድብቅ ለመውጣት የሚሞክሩ ሰዎች ብዙ አይደሉም። ከሳውዲ አረቢያ የተመለሱትን ኢትዮጵያውያን ሁኔታ አስመልክቶ ደግሞ ተመላሾቹ አስፈላጊው ስልጠና እንዲያገኙ ለማድረግ አጋ ከተባለው ድርጅት ጋር እየተባበርን ነው ሲሉ ኢትዮጵያ የሚገኘው የአይኦኤም ተልዕኮ ምክትል ኃላፊ አስገንዝበዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። ይቀጥላል። በደቡብ ሱዳን ተፋላሚ ወገኖችና ጉዳዩ በሚመለከታቸው የተለያዩ ተቋማት ተወካዮች መካከል የሚካሄደው ድርድር ከአንድ ቀን መዘግየት በኋላ ዛሬ በአዲስ አበባ ተከፍቷል። በወሳኝ ነጥቦች ላይ ከስምምነት ለመድረስ ግን የፕሬዝደንት ሳልቫ ኪር እና የተቃዋሚዎቹ መሪ የዶክተር ያክማቻር መገናኘት አስፈላጊ እንደሚሆን የኢጋድ አደራዳሪዎች ጠቁመዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ከስድስት ሳምንታት በፊት የተደራደሩባቸው ከስምምነት እንደተቃረቡባቸውም የተገለጸላቸው ነጥቦች አሁንም ወሳኝ ሆነው ይቀጥላሉ። ዛሬ ድርድሩ በአዲስ አበባ ሲከፈት የተናገሩት የኢጋድ ተወካዮችም እንደ አውሮፓውያን አቆጣጠር ህዳር ሰባት ከተካሄደው ከዚያ ድርድር መነሳት አስፈላጊ እንደሚሆን አመልክተዋል። በኢጋድ ልዩ መልእክተኛ ጄኔራል ላዛሮ ሲምቤዮ የተነበበው የተነበበው የዋነኛው አደራዳሪ የአምባሳደር ስዩም መስፍን መልእክትም ፕሬዝዳንት ኪርንና ዶክተር ማቻርን ያካተተ የመሪዎች ጉባኤ ለድርድሩ ስኬት ወሳኝ መሆኑን አስታውሷል። ባለፉት ጥቂት ቀናት አነስተኛ የመሪዎች ጉባኤ ለማዘጋጀት እያቀዱ ካሉት የኢጋድ ሊቀመንበር የኢትዮጵያ ጠቅላይ ሚኒስትር ጋር ምክክር አድርጌያለሁ። ጉባኤው ራሳቸውን ጠቅላይ ሚኒስትሩን የኢጋድ ራፖርተር የሆኑትን የኬንያውን ፕሬዝደንት ኬንያታን እንደዚሁም የደቡብ ሱዳን ፕሬዝደንት ሳልቫኪር እና የተቃዋሚዎቹን መሪ ዶክተር ማቻርን የሚያካትት ነው። ድርድሩን ባለፈው ጉባኤ ከነበረበት ለማስቀጠል ጉባኤው መቼ እንደሚካሄድ ያልጠቀሱት አቶ ስዩም ቀኑ በቅርቡ ይፋ እንደሚደረግ ጠቁመዋል። የሽግግር መንግስቱ ፕሬዝዳንት እንደሚሆኑ የሚጠበቁት ሳልቫኪር ማያርዲት እና ጠቅላይ ሚኒስትር እንደሚሆኑ የሚጠበቁት የአማጽያኑ መሪ ዶክተር ሪያክ ማቻር ምን አይነት ስልጣን ይኖራቸው የሚለው ዋነኛው አጨቃጫቂ ጉዳይ እንደሚሆን ይጠበቃል። አንድ ምክትል ፕሬዝዳንትና ሁለት ምክትል ጠቅላይ ሚኒስትሮች እንዲኖሩ ከደቡብ ሱዳን መንግስት የቀረበው ሀሳብም እስካሁን የተቃዋሚዎቹን ድጋፍ አላገኘም። ፌዴራላዊ የመንግስት አወቃቀር ከመቼ ጀምሮ ተግባራዊ ይደረግ፣ የመንግስትና የአማጽያኑ ጦርስ እንዴት ይመራ የሚለውም ሌላ የልዩነት ነጥብ ነው። ዛሬ የተ ፈተው የድርድር መድረክ ሁሉን አቀፍ እንደሆነም ታይቷል። ከስር የተፈቱት የቀድሞ ባለስልጣናት፣ የሲቪክ ማህበረሰብ ተወካዮች፣ የሃይማኖት ተቋማት መሪዎችና ሌሎችም ተገኝተውበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከ50 ዓመታት በላይ ተቋርጦ የቆየውን የዩናይትድ ስቴትስና የኩባን ግንኙነት ለማሻሻል ፕሬዚደንት ባራክ ኦባማ ያደረጉት ውሳኔ የተደበላለቀ ስሜት ፈጥሯል። በዛሬው ዘመን ኩባን ወደ ጎን በመተው ከፖለቲካው ጨዋታ ውጪ ማድረግ ለራሷም ለዩናይትድ ስቴትስም ቢሆን አይጠቅምም የሚሉና ከሚስተር ኦባማ ጋር የሚስማሙ ጥቂት አይደሉም። ሌሎች ደግሞ ከኩባ ጋር የሚደረግ የግንኙነት መሻሻል ለዚያች ሀገር የፈላጭ ቆራጭ ኮሚኒስታዊ አገዛዝ እውቅና እንደ መስጠት ይቆጠራል ይላሉ። ዝላቲካ ሆክ ያደረሰችንን ዘገባ አዲሱ አበበ ይዘረዝረዋል። ዩናይትድ ስቴትስ ከኩባ ጋር ያላትን ግንኙነት እንደምታሻሽል ትናንት ፕሬዚዳንት ኦባማ ይፋ ካደረጉ በኋላ ዜናው ማያሚ ውስጥ ብዙዎችን ያወያየና ያነጋገረ ነበር። በእነዚህ ለውጦች ለብዙ አሜሪካውያንና ኩባውያን የተሻሉ ዕድሎችን ለመፍጠር አቅደናል። በአሜሪካ አገሮች መካከልም አዲስ የታሪክ ምዕራፍ እንከፍታለን። የቀድሞውን የፊደል ካስትሮ ገዢ መደብ ሸሽተው ወደ ዩናይትድ ስቴትስ የኮበለሉ ስደተኞች ከዚያች ኮሚኒስት አገር ጋር ምንም አይነት ግንኙነት እንዳይጀመር ይፈልጋሉ። ያብቻም አይደል። እንዲያውም ያቺን አገር በማዕቀብ ማግለልና የጉዞ ዕቅባም ሊጣልባት እንደሚገባ ያምናሉ። ዘመዶቻቸው እንኳ ሀቫና ቢሆኑም ያቺ አገር መገለሏን ግን ይደግፋሉ። ይሄ የፖሊሲ ለውጥ በካስትሮ ገዢ መደብ በተገደሉት ከአምስት መቶ በላይ በሆኑ ሰዎች እንደመፍረድ መፍረድ ኩባንም አሳልፎ እንደመስጠት ይቆጠራል። እርግጥ ዛሬ ስለ ኩባ ጉዳያችን አይደለም፣ ስለ ዩናይትድ ስቴትስ ግን እንጨንቃለን ነው ያሉት። ሌሎች በርካቶች ደግሞ በትውልድ አገራቸውና አሁን ከሌላ ባገኙባት አገር መካከል ጤናማ ግንኙነት እንዲኖር ፍላጎታቸው ነው። በኩባና በዩናይትድ ስቴትስ መካከል ግንኙነት ቢኖር ደስ ይለኛል፣ እደግፋለሁ በደንብ ለመተዋወቅ ይረዳልና። የትናንት ረቡዕ የፕሬዚዳንት ኦባማ ውሳኔ ከፍተኛ ድጋፍና አድናቆት ያገኘው ከአምስት ዓመታት የኩባ እስር ቤት ቆይታ በኋላ ከተለቀቁት ከዩናይትድ ስቴትስ የልማት ድርጅት የኮንትራት ሠራተኛ ከአለን ግሮስ ነው። የኩባ ሕዝብ መገለል ያለበት አይመስለኝም ነው ያሉት ግሮስ። በእኔ እምነት ኩባውያን ብዙዎቹ በጣም ደግ ለጋስና ችሎታም ያላቸው ናቸው። በሁለቱ መንግሥታት ፖሊሲዎች ምክንያት ኢፍትሃዊ በሆነ መንገድ ሲታዩ ያመኛል። ከአሜሪካዊው አለን ግሮስ መለቀቅ በኋላ ዩናይትድ ስቴትስ ውስጥ ሲሰልሉ በመገኘታቸው ታስረው የነበሩ ሦስት ኩባውያን በትናንቱ ዕለት በመለቀቃቸው ሀቫና ውስጥ ሕዝቡ ደስታውን ገልጧል። ሦስቱ ኩባውያን ከአሜሪካ አገዛዝ ተለቀው ወደ አገራቸው መመለሳቸው አዎንታዊ እርምጃ ይመስለኛል ነው ያሉት። የኩባው ፕሬዝዳንት ራውል ካስትሮ በበኩላቸው ፕሬዝዳንት ኦባማ ከዚያም በላይ ማድረግ ይችሉ ነበር ይላሉ። ብሎዩ ኢኮኖሚ ኮመርሲያል ፊናንሲየሩ በህዝባችን ላይ ከፍተኛ ጉዳት ያደረሰው የኢኮኖሚው የንግዱና የገንዘብ ማዕቀቡ ሊነሳ ይገባል። ምንም እንኳን እነዚህ ማዕቀቦች ሕጋዊ ሆነው የጸደቁ ቢሆኑም የዩናይትድ ስቴትስ ፕሬዚደንት ሥልጣናቸውን ተጠቅመው ተግባራዊነቱን ሊያሻሽሉት ይችሉ ነበር። ይህ ዐይነቱ ውሳኔ ግን የሁለቱን አገሮች ግንኙነት መሻሻል የሚያወግዙትን የፍሎሪዳውን የዩናይትድ ስቴትስ ሴናተር ማርኮ ሩቢዮን ጨምሮ በርካታ ኩባ አሜሪካውያንን ያስቆጣል። ይህ ሁሉ የሚያገለግለው የኪባን ሕዝብ አፍኖ የያዘው የካስትሮ ገዥ መደብ እነዚህን ለውጦች በመጠቀም ሥልጣኑን እንዲያራዝም ብቻ ነው። ይህ ሁሉ ሆኖ ግን በተለይም ከቬኔዙዌላና ከቫቲካን የደስታ መግለጫዎች እየጎረፉ ናቸው። ወደ ኩባ ይደረጉ የነበሩና የታገዱ ጉዞዎችም እንደ አውሮፓ አቆጣጠር ከ2011 ዓ ም ወዲህ በፕሬዝዳንት ኦባማ በመለወጣቸው በብዙ መቶ ሺዎች የሚቆጠሩ አሜሪካውያን ኩባን መጎብኘት ችለዋል። አሁን ይፋ በሆነው አዲስ የግንኙነት ፖሊሲ መሠረትም ዩናይትድ ስቴትስ ሃቫና ላይ ኤምባሲ ለመክፈት እቅድ አላት። በንግድና በጉዞ ላይ የተጣሉ ማዕቀቦችም በቀጣዮቹ ወራት ውስጥ ይነሳሉ። የዩናይትድ ስቴትሱ የፊልምና መዝናኛ ኩባንያ ሶኒ ፒክቸርስ ላይ የተነጣጠረ የኢንተርኔት ሳይበር ጥቃት ፕሬዚደንት ባራክ ኦባማ በቀላሉ እንደማይመለከቱት አስታውቀዋል። የቪኦኤው ቪክተር ቢቲ እንደዘገበው የዚህ ጥቃት ምንጭ ከየት እንደሆነ በተደረገ ክትትል ሰሜን ኮሪያ እንደሆነች ተደርሶበታል። ዝርዝሩን ሄኖክ ሰማግዜር ያቀርበዋል። እረቡ ምሽት በኤቢሲ ቴሌቪዥን ዝግጅት ቀርበው ንግግር ያደረጉት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የሳይበር ጥቃቱን አስመልክቶ ምርመራ እየተደረገ መሆኑን አስረድተዋል። ይህን የሳይበር ጥቃት አክብደን ነው የምንመለከተው፣ ማጣራት እያደረግን ነው። ብርቱ ጉዳይ በመሆኑ ጥርሳችንን ነቅሰን ነው የምናስተናግደው። የተረጋገጠና አሳሳቢ ጉዳይ ከገጠመን ለህዝቡ መረጃ እናደርሳለን። ለአሁኑ ግን የምለው ቢኖር ህዝቡ ወደ ፊልም ቤት እንዲሄድ መልእክት ማሳለፍ ነው። አንድ ስማቸውን ያልጠቀሱ የፌዴራል መርማሪ ለመገናኛ ብዙሃን እንዳሳወቁት የሳይበር ጥቃቱና ማስፈራሪያው ምንጭ ሰሜን ኮሪያ ነች። በሶኒ ፒክቸርስ የተዘጋጀው ደ ኢንተርቪው ቃለ ምልልሱ የተሰኘው ፊልም የሰሜን ኮሪያ መሪን ለመግደል የሚያሴር የኮሜዲ ትዕይንት ነው። ሁለት ጋዜጠኞች በአሜሪካ የስለላ ድርጅት ሲአይ ተመልምለው የሰሜን ኮሪያን መሪ ኪም ጆንግ ኡንን ለመግደል ሲሞክሩ በሳቃው ዋስቶ የሚያሳየው ፊልም በአውሮፓውያኑ የገና ዕለት ሊታይ ቅር ተይዞለት ነበር። ፒዮንግ ያንግ ይህንን ፊልም አውግዛ መግለጫ አውጥታለች። በሶኒ ፒክቸርስ ላይ የደረሰው የሳይበር ጥቃት ታዲያ ከኢሜይል ጀምሮ በመሰራት ላይ ያሉ ፊልሞችንና ሌሎች በኮምፒውተር የተቀመጡ መረጃዎችን ያካተተ ነው። ለዚህ ጥቃት ጋርዲያንስ ኦፍ ፒስ የሰላም ዘብ የተባለው ቡድን ኃላፊነቱን ወስዷል። ፊልሙን የሚያሳዩ ቲያትሮች ላይም ማስፈራሪያ ልኳል። በትናንትናው ዕለት የሆሊውድ ስቱዲዮ ሶኒ ፊልሙን ለእይታ እንደማያቀርብ ይፋ አድርጓል። ሶኒ ፒክቸርስ በጽሑፍ ባወጣው መግለጫ በፊልሙ ሰሪዎች የመናገር ነጻነትና የፈጠራ ሥራ መተማመንና ድጋፉን ሰጥቶ ፊልሙ እንዳይሰራጭ በተደረገው ሙከራና እንዲሁም በሶኒ ሠራተኞችና በመላው አሜሪካ ላይ ሁኔታው በፈጠረው ኪሳራ ሐዘኑን ገልጿል። በሶኒ ኩባንያ ላይ የደረሰው የሳይበር ጥቃት ከዚህ ቀደም ተወዳዳሪ የሌለው እንደሆነ ደ ሆሊውድ ሪፖርተር የተባለው ሕትመት ከፍተኛ አዘጋጅ ኤሪክ ጋርነር ገልጸዋል። ከዚህ ቀደም አንድ የፊልም ስቱዲዮ ስራውን እንዳያሰራጭ ያስገደዱ ሁኔታዎች ነበሩ። አንድ ሀገር ግን ከፍተኛ ጫና አሳድራ ለዚያውም ለሳቅ የተሠራ ኮሜዲ ፊልምን ስርጭት ስታደናቅፍ ይህ ለመጀመሪያ ጊዜ ነው። በእርግጥም ይህ ጉዳይ ለሶኒ ብርቱ ችግር ነው። ፊልሙን ለመስራት 40 ሚሊዮን ዶላርስ የወጣ ሲሆን በአጠቃላይ በሆሊውድ ስቱዲዮ የደረሰው ኪሳራ ከ100 ሚሊዮን ዶላርስ በላይ ይገመታል። በራንድ ኮርፖሬሽን የሰሜን ኮሪያ ተንታኝ ብሩስ ቤነት ሶኒ የፊልሙ መመረቂያ ቀን ማራዘሙ መዘዝ ይኖረዋል ይላሉ። ፍ ፎረነርስ ል ርስ የውጭ ሀገር ሰዎች አል ፊልም እንዲቆም ሲፈልጉ አሁን የሰሜን ኮሪያን ምሳሌ ይከተላሉ። ይሄ ደግሞ ለዩናይትድ ስቴትስ አደገኛ ነው። በዚህ ፊልም ላይ በተዋናይነት ከተካፈሉት አንዱ ሮ ብሎው በትዊተር ገጹ ሁሉም ፈሩ ሲል ጽፏል። የሳይበር ወሮ በሎቹ አሸነፉ ሲልም ጨምሯል። ይህን የሰሜን ኮሪያ ሶኒ ኮርፖሬሽን እና ዩናይትድ ስቴትስን የሳይበር ጥቃት ውዝግብ የሚመለከት ተጨማሪ ዘገባ በምሽቱ የተፈጥሮ አካባቢ ሳይንስና ሕይወት ዝግጅታችንም ይዘናል። የተከበራቸው አድማጮች በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁ ስርጭት አለ። እንድታደምጡ እንጋብዛለን። በኢንተርኔት አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢይ እንዲሁም ናይልሳት ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይስቶር ታገኛላችሁ። በስቱዲዮ ቴክኒሽያናችን ኦድሬስ ሪጅስ፣ ፕሮግራሙን እየመራልን ያለው ቴሌላይም ባክ ነው። አስተናጋጆቻችሁ ቆንጅት ታዬና እኔም ሰሎሞን አባተነን። አሁን ከእናንተው የስልክ አስተያየቶች ጥቂቶቹን እናሰማችሁ። ሎ ቪኦኤዎች፣ እንደምንላችሁ የእናንተ ዘወትር አለማት ነኝ የኤች ኤች አይቪ ጉዳይ በአሶሳ ዓመታዊ ክብር በዓል የሚል ያን ሁል ጊዜ ማም ክብር በዓል ሳይሆን በየዓመቱ በኤች አይቪ ኤድስ ላይ የደረሰብንን ጉድ ችግሩን ለይቶ አይቶ የሚቀጥለው ላይ የሚሰራበት የግምገማ ቀን ተብሎ ቢወሰድ በጣም ደስተኛ ነኝ። ኤች አይቪ በዓል የለውም ብዬ ስለማስብ ማለት ነው። እኔ ለሀያ ሶስት ዓመት ኤች አይቪ በደሜ ይኖረዋል በዚህ ስራ ላይ በአዳማ ከተማ በኦሮሚያ ክልል በአዳማ ከተማ በሰፊ ጊዜ ስሰራበት የቆየውና ስሰራበትም ነው ያለሁት። አሁን በሚኒሶታ ነው ያለሁት። ቪኦኤዎች የኤች አይቪ ኤድስ መከላከያ ቢሮን በዚህ በዓላት ስትጠይቁ አንዳንድ ጥያቄዎች ሰምቼ ነበረ። በብዛት ኤች አይቪ ኤድስ ትኩስና ወረርሽኝ በነበረ ጊዜ በተለያየ ቦታ ከቡና ቤት ከተለያየ ቦታ ወጥተው የተደራጁ ማህበራቶች ነበሩ። ዛሬ ግን እነዛ ማህበራቶች ፈርሶ ወደ ቡና ቤት ተመልሷል። እንዴት ነው በየአመቱ እዛ ጨመረ እዚህ ቀነሰ የሚለው ነገር ለእኔ ግራ እያጋባኝ ስለሆነ እስኪ ማህበራቶች ተጠናክሮ ማየት ሲገባቸው ፈርሰው ወደ ቡና ቤት የተመለሱ ብዙዎች ስላሉ በዚህ ላይ ቢጠይቁንና መልስ ቢሰጡ ልበት ደስ ይለኛል። አመሰግናለሁ። መስፍን ፈይሳ እባላለሁ። ከሚሶዳ አይቢዎች እንደምናችሁ። ከዋሽንግተን ዲሲ እውነቱ ይነገር ነኝ። በቀደም ዕለት የጋዜጠኞቹ ጥያቄና መልስ አዳምጬዋለሁ። በጣም ቆንጆ ነበረ። ነገር ግን እና አርገዋሽኔ ጠያቂዎቹ የጠየቋቸውን መልስ በትክክልም ያልመለሱበት ሁኔታ ታይቷል። አርገዋሽኔ ራሱ ከሀገር የወጣው በመንግስት ተባሮ ሳይሆን ሀገር እንደህነት አደጋ የሚያጋለጥ ወሬ ለአሜሪካ ኤምባሲ ሲያቀብል ወይም ለዊኪሊክስ ሲያቀብል ስለነበረ ራሱ ፈርቶ ያ ሲጋለጥበት ነው የወጣው። ሌሎችም ጋዜጠኞች እውነት በኢትዮጵያ ውስጥ ጋዜጠኝነት እንደ ዲቪ ከሀገር መውጫ አይነት ወይም ደግሞ ቪዛ ማግኛ አይነት እየሆነ የመጣበት ሁኔታ ነው ያለው ስለ እውነት ለመነጋገር ከሆነ ጋዜጠኝነት ኢትዮጵያ ውስጥ ብዙ ጋዜጠኞች ያልሆነ የሆነ ወሬ እያወሩ እንደሚጽፉ አገር ውስጥ እየሄድን እናየዋለን፣ እያነበብን ነው። ብዙ ነገር በሬ ወለደ ዜና የሚያወሩ ጋዜጠኛ፣ የግል ጋዜጠኛ ማለት አይጠየቅም አይከሰስም ማለት አይደለም። ስለዚህ ዋ የኢትዮጵያ መንግስት ብቻ እንደ ጥፋተኛ ይወቀሳል። ለምንድን ነው ተቃዋሚዎችስ እንደ ጥፋተኛ የማይወቀሱት? የግል ጋዜጠኞችስ ራሳቸው እንደ ጥፋተኛ ለምን አይወቀሱም? አመሰግናለሁ ባይ ሰሞን ነኝ ቪዎች ኢትዮጵያ ውስጥ ጋዜጠኞች ሲታሰሩ ተቃዋሚዎች ብቻ ናቸው። ለመሆኑ መቼው የመንግስት ጋዜጠኛ ሲጠይቅ ያየ ነው? ከመንግስት ጋር ከህወሀት ጋር ና ከሌላ ጋር የተገናኙ ሰዎች ሲታሰሩ ያየ ነው? እርስ በራሳችሁ ሲጣሉ በሙስና ብሎ ያስራሉ። ግን ለሁልጊዜ ተቃዋሚውን ሽብር ፈጣሪ እያሉ የሚያስሩት እና እነዚህ ሰዎች ነገ እነሱ ራሳቸው በዚህ ባሰሩት ባወጡት ህግ እንደሚጠየቁ ያውቃሉ ነው? አሁን እነ እስክንድር ያለ አንዳች ኃጢአት መታሰራቸው ከዚህ ሰላማዊ ህይወታቸውን መፈናቀል መታፈን አይደለም? ሚስት ከባል ባል ከሚስት መነጣጠር ራሱ ይሄ ሽብር ፈጠራ አይደለምን? ፍርድ ቤቱ ሰው በራሱ ላይ እንኳን በሀሰት እንዲመሰክር ማለት ወንጀል አይደለም? ዛሬ ህወሀት ከፈለገ የህዝብ በቢሊየን ዳላር እያወጣ ሰው ይሰበስባል፣ ከመንግስት መስሪያ ቤት ወስዶ ራሱ የፈለገውን ያደርጋል። ሌሎች ግን ሰላማዊ ሰልፍ እንኳን ማድረግ አይችሉም፣ በዱላ መቀጥቀጥ። ለመሆኑ የሚቀጠቅጡ ወታደሮች ነገ በፍርድ ቤት ሲጠየቁ ታዝዬ ነው ማለት ይችላሉ? ደግሞ ታዞ መስረቅ አለ። ታዞ ሰው መግደል ይቻላል። ክቡራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት የዜናውም ክፍለ ጊዜ ተጠናቋል። አሁን ሙዚቃ እንጋብዛችሁ። ቴዎድሮስ ታደሰና ኩኩ ሰብስቤ ቴድሮስና ኩኩን ዘመን ለማይሽረው ድምፃቸውና ለጣዕመ ዜማቸው ክቡራትና ክቡራን አድማጮች በእናንተ ስም እናመሰግናለን። አሁን ከምሽቱ ሶስት ሰዓት ከ38 ደቂቃ ሆነ አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ሐሙስ ታህሳስ 29 2007 ዓ ም ከቀኑ 7 ሰዓት ከ38 ደቂቃ ነው። የሰዓቱን ዋና ዋና ዜና ቆንጅት አስደምጠናለች። ፌዴራል አቃቤ ሕግ በነዘላለም ወርቅ አገኘው መዝገብ በአሸባሪነት ከከሰሳቸው የአብዛኞቹ ተከሳሾች ጠበቆች የመጀመሪያ ደረጃ መቃወሚያ አቅርበዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በደቡብ ሱዳን ተፋላሚ ወገኖችና ጉዳዩ በሚመለከታቸው የተለያዩ ተቋማት መካከል የሚካሄደው ድርድር ለአንድ ቀን ከዘገየ በኋላ ዛሬ አዲስ አበባ ላይ እንደገና ተካሂዷል። በኬንያ ፓርላማ አወዛጋቢ የጸጥታ ሕግ ማሻሻያ ላይ ለመነጋገር አባላቱ እንደተሰባሰቡ አምባጓሮ ተፈጥሮ እርስ በርስ በቡጢ መማታታቸው ተዘገበ። አባላቱ የተከፋፈሉበት የሕግ ማሻሻያ የመጨረሻ ረቂቅ በመነበብ ላይ እንዳለ ነው ቡጢው የተነሳው። ቆንጅት፣ አመሰግናለሁኝ። ለዋና ዋናው ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የሐሙስ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ልዩ ዘገባ ነው ተከታዩ። ኢትዮጵያ በአባይ ወንዝ ላይ በ4.8 ቢሊዮን ዶላር ወጪ የምትገነባው የኤሌክትሪክ ኃይል ማመንጫ ግድብ በውሃው ፍሰት ላይ የሚያስከትለው ጉዳት ካለ ለመመርመር በሶስቱ ሀገሮች ማለትም በኢትዮጵያ፣ በሱዳንና በግብጽ ባለሙያዎች መካከል የተጀመረው ውይይት መቋረጡ ተዘግቧል። የሶስትዮሹ ድርድር እስካሁን አንድ በአዲስ አበባ ሌላ በካይሮ ሁለት ውይይቶችን ያደረገ ሲሆን ሶስተኛው ከህዳር 25 እስከ 27 ቀን 2007 ዓ.ም ድረስ በካርቱም ሊካሄድ ታቅዶ በግብጽና ኢትዮጵያ መካከል በተፈጠረ አለመግባባት ሳይሳካ ቀርቷል ተብሏል። ሰሎሞን ክፍሌ ተከታትሎታል። አድማጮች ይህን ጉዳይ በተመለከተ ማብራሪያ ለማግኘት በቀጥታ ወደ አዲስ አበባ የደወልኩት ኢንጂነር ጌዲዮን አስፋው ጋ ነው። ኢንጂነር ጌዲዮን አስፋው በሦስትዮሹ ድርድር የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ናቸው። በቅድሚያ የጠየቅኳቸውም የሦስትዮሹ ብሔራዊ ኮሚቴ ማለትም ይሄ ዐሥራ ሁለት አባላት ያሉት ጉባኤ ማን እንደሆነ ለአድማጮች ግንዛቤ እንዲያስጨብጡልኝና ኃላፊነቱንም እንዲያስረዱ ነበር። ኢንጂነር ጌዲዮን አዎ እንግዲህ እንደምታስታውሱት የዓለም አቀፍ ኤክስፐርቶች ፓናል ጥናቱን አከናውኖ ለመንግስታቱ ካቀረበ በኋላ ጥናት ውስጥ ሁለት ተጨማሪ ጥናቶች እንዲካሄዱ በታችኛው ሀገሮች ላይ የሚደርሰውን ተጽዕኖ እንዲጠና ባቀረበው ምክረ ሀሳብ መሰረት ይሄንን ምክረ ሀሳብ ለማስፈጸም እያንዳንዱ ሀገር አራት አራት ኤክስፐርቶች ሰይሞ የሶስትዮሽ የቴክኒክ ኮሚቴ አዋቅሯል። ይህንን ኮሚቴም ሶስቱ ሀገሮች የውሃ ሚኒስትሮች የስራ መዘርዝርና ኃላፊነት ሰጥተው እነቶች እንዲያካሄድ የተሰየመ ኮሚቴ ነው። የኤክስፐርቶች ኮሚቴ ነው። የሶስትዮሹ ባለሙያዎች ቡድን ቀደም ሲል በአዲስ አበባና ካይሮ የተሳካላቸው የተባሉ ሁለት ድርድሮች ማካሄዱ ይታወቃል። ሦስተኛውና በቅርቡ ካርቱም ሱዳን ላይ ሊካሄድ ታቅዶ የነበረው ስብሰባ ግን አልተካሄደም ተብሏል። ለምን እንግዲህ በመጀመሪያው የአስራ ሁለቱ ኤክስፐርቶች የስራ መዘርዝርን በተመለከተ እና ኃላፊነታቸውን በተመለከተ በመጀመሪያው ስብሰባ ላይ ሶስቱ ሚኒስትሮች በማጽደቃቸው አንዱ የተሳካ የተባለው እሱ ነው። በሁለተኛ ደረጃ የሚመረጡትን ኮሚቴዎች ሪኩዌስት ፎር ፕሮፖዛል የሚል ዶክመንት በማዘጋጀት የሚያቀርቡትን የቴክኒክ እና የፋይናንስ ፕሮፖዛል ወይም ሀሳብ ተስማምተው ኤክስፐርቶቹ በማጽደቃቸው ሁለተኛው የተሳካ ነው የተባለው ነበረ። አሁን በሶስተኛው በዛ ጥሪ መሰረት ዘጠኝ እያንዳንዱ ሀገር ሶስት ሶስት ዓለም አቀፍ አማካሪዎች ይዘው ቀርቦ ሰባቱ እንዲወዳደሩ ስምምነት ተደርሶ ነበር። ለሰባቱ ይሄ ጥሪ ተላልፏል። የጥናቱ መዘርዝር ማለት ነው። የሁለቱ ጥናቶች አንደኛው ጥናት የውሃ ፍሰቱን ሃይድሮሎጂካል ሲሚሌሽን ሞዴል የሚለው ነው። ሁለተኛው ጥናት የአካባቢና የሶሽ ኢኮኖሚክ ተጽዕኖ በታችኛው ሀገሮች ላይ ያለውን የሚመለከት ነው። እነኚህ ሰባት ዓለም አቀፍ ኩባንያዎች የሚመረጡበትን መስፈርት ላይ ነበረ። እስካሁን ስንነጋገር የነበረው ይህንን እነዚህ መስፈርቶች ውስጥ አንድ ከመስፈርቶቹ አንዱ የጊዜውን ሰሌዳ ጥናቶቹ የሚጠናቀቁበትን የጊዜ ሰሌዳ በተመለከተ ላይ ያለመግባባት ተፈጥሮ ያንን ለመፍታት ነው ትንሽ ጊዜ ፈጀው። ጊዜን በመፍጀቱ በመጀመሪያው በአውሮፓ አቆጣጠር በዲሴምበር አንድ ሶስት ካርቱም እንገናኛለን ያልነው ፕሮግራም አልተሳካም። ምክንያቱም በግብጽ ወገን ጥናቱ ከአምስት እስከ ስድስት ወር ባለው ጊዜ እንዲጠናቀቅ ፍላጎት ሲኖር የተስማማንበት የስራ መዘርዝር ወይም ተርምስ ኦፍ ሬፍረንስ ወይም ስኮፕ ኦፍ ወርክ የሚለው ግን ከአንድ አመት በላይ ነው። እነኚህ በአንድ ዶኪመንት ውስጥ ስለሰፈሩ ያለውን ቅራኔ ለማስታረቅ ማንኛውም የተመረጡት ከሰባት ኮንሰልተንቶች በአምስት ወር እስከ አንድ አመት ወይም እስከ አስራ ስምንት ወር ባለው ጊዜ ጥናታቸውን ማቅረብ ይችላሉ በሚል ተስማምተናል። የጥናቱን የስራ ዝርዝር እስካሟሉ ድረስ ይሄ በጣም አስፈላጊ ነው። የጥናቱን የስኮፖፎርኩን ስራዎች በሙሉ እስካሟሉ ድረስ የትኛውን ኮንሰልተንት በአምስት ወር እስከ አስራ ስምንት ወር ባለ ጊዜ ማሟላት ይችላል በሚል ተስማምተናል። ይህንን ግን አቀራረቡን ለመለየት ያልተስማማንበት አምስት ወር ያቀረበ ስንት ነጥብ ይሰጠው፣ አስራ ሁለት ወር ያቀረበ ስንት ነጥብ ይሰጠው፣ አስራ ስምንት ወር ያቀረበ ስንት ነጥብ ይሰጠው የሚል ላይ ነው። ጊዜ የፈጀብን ውይይት ስናደረግ በሶስቱ ሚኒስትሮችም መካከል የደብዳቤ ልውውጥ ሲደረግ የነበረው ይሄንን ለማስታረቅ ነበረ እና አሁን ወደዛ ወደ መቀራረቡ ደርሰናል። በቅርብ ጊዜ አማካሪዎቹ የቴክኒክ እና የፋይናንስ ፕሮፖዛላቸውን የሚያቀርቡበት ጊዜ ይነግራቸዋል። እና ከዛ በኋላ ያቀረቡትን መርምረን አስራ ሁለቱ ሰዎች መርምረው አሸናፊውን የማሳወቅ ስራ ነው የሚቀረው። ኢንጂነር ጌዲዮን እርግጥ አለመግባባቱ ቀላል ነው ቢባልም በሶስትዮሹ ድርድር ሂደት ላይ ግን እንቅፋት መፍጠሩ አልቀረም። በዚህ ይስማማሉ? እኔ ብዙም ይህንን እንደ ትልቅ እንቅፋት አልቆጥረውም። ትንሽ ጊዜ ፈጅቷል። እርግጥ ግን እንደ ትልቅ እንቅፋት አድርጌ አልቆጥረውም። ጊዜ የመፍጀት ጉዳይ ነው። ይሄም ብዙ ጊዜ አይደለም እና በቅርቡ ይሄ ስምምነት ተደርሶ ጥናቶቹ እንደሚጀመሩ ተስፋ አለኝ። በሶስትዮሹ ድርድር የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ኢንጂነር ጌድዮን አስፋው ለጊዜው በጣም አመሰግናለሁ። አመሰግናለሁ አቶ ስለም አመሰግናለሁ፣ እኔም ዝግጅታችን እስከ አራት ሰዓት ድረስ ይቀጥላሉ። ውድ አድማጮች፣ የተፈጥሮ አካባቢ ሳይንስና ሕይወት ተከታዩ ቅንብር ይሆናል። አዘጋጅና አቅራቢ ሰሎሞን አባተ። የላቲን አሜሪካዋ ሀገር ፔሩ ዋና ከተማ ሊማ ባለፈው ሳምንት አንድ ግዙፍ ዓለም አቀፍ ክንዋኔ ያስተናግዳለች። ይህም በተባበሩት መንግስታት ድርጅት የሚደገፈው የሁሉም ወገኖች የአየር ንብረት ለውጥ ጉባኤ ነው። ሲኦፒ በሚል ምህፃር ይታወቃል። በጉባኤው ላይ ተገኝተው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ተሳታፊዎቹ ዲፕሎማቶች፣ ሳይንቲስቶች፣ ኢኮኖሚስቶችና ሌሎችም የሥራ ኃላፊዎች በየሀገሮቻቸው ውስጥ በሕዝብ ተመርጠው ሥልጣን ላይ ያሉ ባለሥልጣናትን ሁሉ የተፈጥሮ አካባቢ ደህንነትና የአየር ንብረት ለውጥን በሚመለከቱ ጉዳዮች ተጠያቂ እንዲያደርጉ በጥብቅ አሳስበዋል። በአየር ንብረት አሁን ባለንበት ሁኔታ ከቀጠልን ዓለማችን እጅግ አስከፊ በሆነ ሁኔታ ትለወጣለች። በአየር ንብረት ለውጥ ጉዳይ ላይ ማንም የመንግሥት ባለሥልጣን ፊቱን ሊያዞር አይገባም ብለዋል ሚስተር ኬሪ ምክንያቱንም አስረድተዋል። ሚስተር ኬሪ አክለውም ባለፉ ሁለት ዓመታት ውስጥ የታዩ የከፉ የሚባሉ የአካባቢያችንና የአየር ንብረት ክስተቶችን አንስተዋል። ብራዚል ውስጥ በግማሽ ምዕተ ዓመት ውስጥ ያልታየ ከባድ ድርቅ ደርሷል። ኒውዚላንድ ውስጥ ገበሬዎች የወተት ከብቶቻቸውንና በጎቻቸውን በሕይወት ለማቆየት እስኪያጡ ድረስ ድርቁ በመበርታቱ ለማረድ ተገድደዋል። በሌላ በኩል ደግሞ ክፋታቸው ከዚያ ያልተናነሰ እጅግ የበረቱ የጎርፍ መጥለቅለቅ አደጋዎች ደግሞ በሌሎች አካባቢዎች ደርሰዋል። ከጥቂት ወራት በኋላ በመጪው የአውሮፓ 2015 ዓመተ ምሕረት ፓሪስ ላይ የዓለም የአየር ንብረት ጉባኤ ይካሄዳል። የሊማ ተሰብሳቢ የሆኑ ተደራዳሪዎች ታዲያ ለዚያ ጉባኤ እንዲደርስ የታሰበ ሙቀት አማቂና በካይ የሆኑ የተቃጠሉ ጋዞችን ወደ ከባቢ አየር መልቀቅን ለመቀነስና ለመቆጣጠር የሚያስችል ሁሉን አቀፍ ስምምነት ሰነድ ለማርቀቅ ሞክረዋል። ኬሪ ለጉባኤው ሲናገሩ፣ የውጭ ጉዳይ መሥሪያ ቤቱ ሪፖርተራችን ፓም ዶንኪንስ እንደዘገበችው ዩናይትድ ስቴትስ ውስጥ ሳይቀር በአየር ንብረት ለውጥ እውንነት የሚጠራጠሩ እንዳሉ አመልክተዋል። This is pretty logical stuff, and it's astounding to me that even in the United States Senate, and elsewhere, What we don't hear enough of is the most important news of all. ከሁሉም ዜናዎች እጅግ የበለጠውና በብዙ ጊዜም በበቂው ሁኔታ የማንሰማው በጎ ዜና ይህ የአየር ንብረት ለውጥ በምድራችን ላይ እስከ ዛሬ ያልታዩ እጅግ የላቁ የመጣኔ ሀብት ዕድሎችንም መፍጠር የመቻሉ ዕድል ወይም ጉዳይ ነው። የንጹሕ የኃይል ምንጮች ወጪ እኮ በበዛ ሁኔታ ውድ ነው ብለው የሚያስቡ ሰዎች አሉ። ጃን ኬሪ ለሊማ ጉባኤ እጅግ ቁጡና በበዛ ሁኔታ አስከፊ የሆኑት የበረቱ የአየር ሁኔታ አደጋዎች የሚያስከትሏቸውን ዋጋዎች እነዚያ ሰዎች ለመቀበል መዘጋጀት ይኖርባቸዋል ብለዋል። የሰሞኑ እጅግ የበረታ የዓለም ንግግር ባለፈው ሳምንት ሶኒ ኩባንያን ቀስፎ ይዞት የነበረው ሳይበር ጥቃት ነበር። በኢንተርኔት የተፈጸመ ወረራና ጥቃት ማለት ነው። የዩናይትድ ስቴትስ ባለሥልጣናት አሁን ያንን ጥቃት ያደረሰው ማን እንደሆነ እነርሱ የሚያምኑበትን እየተናገሩ ነው። ፒዮንግያንግ የሰሜን ኮሪያ ባለሥልጣናት ያንን ወረራና ጥቃት ለማውጠንጠንና ለመፈጸም ያነሳሳቸው ጉዳይ በመሪያቸው ኪም ዮንግ ኡን ላይ ይሳለቃል የተባለው ፊልም ለሕዝብ እንዳይታይ ወይም እንዳይወጣ ለማስተጓጎል ነው ነው የሚባለው ሶል ደቡብ ኮሪያ የሚገኘው ሪፖርተራችን ብራያን ፓደን እንደዘገበው አሜሪካውያኑን ባለሥልጣናት ብቻ ሳይሆኑ የደቡብ ኮሪያ ጎረቤቶችም ጭምር ናቸው በሰሜን ኮሪያ ላይ ጣቶቻቸውን እየቀሰሩ ያሉት። የሶል ኩባንያዎች እንዲሁ አይነት ተመሳሳይ ጥቃቶች ከፒዮንግያንግ ሲደርሱብን ቆይተዋል እያሉ ነው። በአንድ ሐውሪ ኢንኮርፖሬትድ በሚባል ሶል ውስጥ በሚገኝ ጸረ ኮምፒውተር ቫይረስ ኩባንያ ውስጥ የሚሠራው ሳይመን ቾይ የሶኒ ኮርፖሬሽንን የኮምፒውተር ሥርዓት ያጥለቀለቀውን የቫይረስ ዐይነት ቀመር መርምሯል። የተጻፉባቸው ንድፎች የዛሬ ሁለት ዓመት አካባቢ የደቡብ ኮሪያን የሚዲያ ኩባንያዎች ካጠቁት ቫይረሶች ጋር ተመሳሳይ መሆናቸውን ተናግሯል። ከ2013ንዶ ከ ቀደም ሲል የደቡብ ኮሪያ ተቋማቱን ያጠቁት ቫይረሶች የተነሱባቸው ኮምፒውተሮች አድራሻ የሚገኘው ሰሜን ኮሪያ ውስጥ እንደነበርና የአሁኖቹ ሶኒን የወረሩት ቫይረሶች ወይም ማልዌሮች ምንጭ ወይም አይፒ አድሬስ የሚገኘው እዚያው ሰሜን ኮሪያ ውስጥ መሆኑን ቾይ አመልክቷል። በመሆኑም በቾይ ጥናታዊ ድምዳሜ ሰሜን ኮሪያ ነች የሳይበር ወረራውን የፈጸመችው። ይህ ጥቃት በመንግስት እየተቀናበረ ወይም የመንግስት ድጋፍ ያለው መሆኑን የሚጠቁሙ ሌሎች የኢንተርኔት ደህንነት ተንታኞች፣ ያ መንግስት ደግሞ የፒዮንግያንግ መንግስት ነው ብለው ይስማማሉ። ዩናይትድ ስቴትስን ብትሆን ሳይበር ጥቃቱን የፈጸመችው ሰሜን ኮሪያ መሆኗን ለመናገር ወይም ፒዮንግያንግ ሳይበር ወረራ አደረሰችብኝ ለማለት አትጣደፍ እንጂ አድራጎቱ ከዚህ አካባቢ እንደማያልፍ ባለሥልጣናቱ ማረጋገጣቸውን ከዋሽንግተን ባለሥልጣናት ለአሜሪካ ሚዲያ ሽው ያሉ መረጃዎች እንደሚያረጋግጡ የፓደን የሶል ዘገባ ይናገራል። በሶኒ ላይ የተፈጸመው ጥቃት በአስሮች ሺዎች የሚቆጠሩ እጅግ ጠቃሚ የሚባሉ ሰነዶችን አዝረክርኳል። ሶኒ ኮርፖሬሽን ዘ ኢንተርቪው በሚል ርዕስ ያዘጋጀውን ተሳላቂ ፊልም የማውጣት ሐሳቡን ካልሰረዘ ሌሎችም በርካታና እጅግ አንገብጋቢ የሚባሉ መረጃዎችን የያዙ ሰነዶችን እያወጡ ለአየር እንደሚዘሩ ከሳይበር ጥቃቱ ጀርባ ያሉት አስጠንቅቀዋል። በኢንተርቪው ቢተረጎም ቃለ ምልልስ የሚባለው ይህ ፊልም በኪም ጆንግ ኡን ላይ ስለሚፈጸም ግድያ ነው የሚተርከው። ኮሜዲ ወይም አስቂኝ ፊልም ነበር የተዘጋጀው። እነዚያ ራሳቸውን የሰላም ዘቦች ወይም ጋርዲያንስ ኦፍ ፒስ ብለው የጠሩ የኢንተርኔት ሰርጎ ገቦችና ጥቃት አድራሾች ኩባንያው ሐሳቡን ካልቀየረ ፊልሙን በሚያሳዩ ሲኒማ ቤቶች ላይ በአካል ጥቃት እንደሚያደርሱ በመዛታቸው፣ ስቱዲዮውና አከፋፋዮቹ በተጠየቁት መሠረት ሐሳባቸውን ለመቀየርና ፊልሙን ላለማውጣት ወስነዋል። የሰሜን ኮሪያ መንግሥት በዚህ ወረራና ጥቃት ውስጥ እጁ እንደሌለበት አስታውቋል። ጥቃቱን ግን ትክክለኛ አድራጎት ሲል አሞካሽቶታል። እንዲያውም ወራሪዎቹ የሰሜን ኮሪያ ደጋፊዎች መሆናቸውንም እስከ ማመን ደርሷል። በዚህ ዓመት መጀመሪያ አካባቢ ግን ይህንን ፊልም የጦርነት አድራጎት ስትል ፒዮንግ ያንግ ክስ አሰምታ ነበር። ፊልሙ በመቆሙ ምክንያት ለዝግጅቱ ለቀረጻው የወጣውና ከገበያ ላይ ይገኛል ተብሎ ከታሰበው በአጠቃላይ ከመቶ ሚሊዮን በላይ ኪሳራ እንደሚደርስበት ሶኒ ኮርፖሬሽን አስታውቋል። ሳይበር ወይም በኢንተርኔት የሚፈጸሙ ጥቃቶች ከዚህም ያለፈ እጅግ አሳሳቢ የሆኑ የአደጋዎች ስጋቶችን ያዘሉ መሆናቸውን የደህንነት ተንታኞች ያስጠነቅቃሉ። የኃይል ጣቢያዎችን የሚዘጉ የአቪዬሽን መረቦችን የሚያውኩ የገንዘብ ተቋማትን የሚበትኑ እስከ ኒውክሌር ተቋማት የሚደርሳሉ አንዳንዶች ጥቃቶች ሊፈጸሙ ይችላሉ። በርቀት በማይታዩ እጆች በሳይበር ጥቃት ሰሜን ኮሪያ የሳይበር አቅሟን ከአሥር ዓመታት በላይ ለሚሆን ጊዜ ስትገነባ መቆየቷን ከሀገር ሸሽተው ውጭ የሚገኙ ሰሜን ኮሪያውያን ያቋቋሙት የሰሜን ኮሪያ ምሁራን ኅብረት የሚባለው ቡድን ፕሬዚደንት ኪም ሆንግኳንግ ተናግረዋል። ሳንንቱ ማ ኒንካ እንዲያውም በአውሮፓውያኑ የዘመን አቆጣጠር ከ2004 እስከ 2009 ዓ ም በነበሩት ዓመታት የራሳቸውን ልዩ ስልት ነድፈው በደቡብ ኮሪያ ላይ ቀጥተኛ ጥቃት ማድረሳቸውን ነው ሚስተር ኪም የሚናገሩት። ከዚያን ጊዜ አንስቶም ሰሜን ኮሪያ ወደ ይህንን የኢንተርኔትና የሳይበር ጥቃት አቅሟን እያሻሻለችና እየገነባች መምጣቷን ኪም አመልክተዋል። እንዲህ አይነቶቹን ጥቃቶች ማስቆም ከባድ ነው ደግሞም በጣም ውድም ነው። የኢንተርኔት ደህንነት ተንታኙ እንደሚሉት ደቡብ ኮሪያ የቅድሚያ ማስጠንቀቂያ፣ ትብብርና ንግግር መረብ ዘርግታ ጥቃት የሚሰነዘርባቸውን ኩባንያዎች ምን እያንዣበበባቸው እንደሆነ ትጠቁማቸዋለች። ከሰሜን ኮሪያ የተነሳ የኢንተርኔት ጥቃት ወይም ቫይረስ ወይም ማልዌር ካገኘ የደቡብ ኮሪያው መንግስት መረጃውን ለተጋላጮቹ ኩባንያዎች ፈጥኖ ያደርስና እነርሱም ፈጥኖ መከላከያውን እንዲያበጁ ይመክራቸዋል ነው የሚሉት ጮይ። የዚህን ጥቃት አቀናጆች ፍትሕ ፊት እንደምታቀርብ ዩናይትድ ስቴትስ ዝታለች። ለጥቃቱ ምላሽ ለመስጠትም በርካታ አማራጮችን እየፈተሹ መሆናቸውን ባለሥልጣናቷ እየተናገሩ ነው። ይሁን እንጂ ሰሜን ኮሪያ እንዲሁም ከዓለም እንድትነጠል በመደረጓ በዩናይትድ ስቴትስና በተባበሩት መንግሥታት ድርጅትም በኒውክሌር መርሃ ግብሯ ምክንያት በተደራራቢ ማዕቀቦች ላይ የምትገኝ መሆኑ ይህንን የአሜሪካውያኑን ዛቻ ተፈጻሚነት አዳጋች ሊያደርገው እንደሚችል አንዳንድ አስተያየት ሰጪዎች እየተናገሩ ነው። እናመሰግናለን። ሰሎሞን አባተ፣ ለሙዚቃ ጊዜ ያለ እያለ ነው ቴሊ። ስለዚህ ጥላውን ገሰሰን ከነ ውበቱ፣ እናም ጠዋም በሚገባ ውበት የግዜር ጥበብ አትጠገም ይዞ ሄደ ው ጭልጥ አለ። ይሄ የውበትና የፍቅር ዝማሬ እኮ ነው፣ ይመስለው ለሁል ጊዜ ጊዜው ባለፈ ቁጥር ይበልጡን እያማረ ነው የሚሄደው። ዘመን አይሽረውም ከሚባሉ ሰዎች አንዱ ነው። ተሰናበቱ እያለ ነው ቴሊ ስለዚህ እንሰናበት። ዝግጅቶቻችን በዚሁ ተጠናቀቁ። ለዛሬው ፕሮግራሙን የመራልን ቴሌ ላይም ባክ ነው ያስተናገድናችሁ ቆንጂታየና እኔም ሰሎሞን አባተን አብራችሁን ስለቆያችሁ በጣም እናመሰግናለን። ደህና ደሩ። ነገ በተለመደው ሰዓት እንገናኛለን። እስከ ትግርኛ ቋንቋ ስርጭት ጥላሁን ጋር እንቆይ።